ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ ተፈጥሮ የነበረው አለመረጋጋት ሰከን ያለ ቢመስልም ለዘላቂ መፍትሔ ግን እርቀ ሰላም እንደሚያስፈልግ የኢትዮጵያ የሃይማኖት ተቋማት ጉባኤ አስታወቀ። የሀገርን አንድነት የሚፈታተን ጎጂ ድርጊት ዳግም እንዳይደገም የእርማት ስራ ሰርተውበት በሀገራዊና ወንድማዊ መንፈስ ተማምነው በእርቀ ሰላም ማህተም የሚያትሙበት የእርቀ ሰላም ስራ መሰራት አለበት። የጉባኤው የበላይ ጠባቂ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ የቤተ ክርስቲያን ሊቀ ጳጳስ ብጹእ አቡነ ማትያስ ናቸው። ዘገባው በአብይ ርዕስ ይቀርባል። ጤና ይስጥልን፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ ጥር ሁለት ቀን 2009 ዓ ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና አዲሱ አበበ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜናዎች እናሰማለን። መልካም ምሽት። የኢትዮ ጅቡቲ የምድር ባቡር ፕሮጀክት አካል የሆነው የደዋሌ ጅቡቲ የምድር ባቡር ፕሮጀክት በዛሬው ዕለት ተመርቋል። ፕሮጀክቱ ሁለቱ አገሮች ተያይዘው ለማደግ ያላቸውን ፍላጎት እንደሚያሳይ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጠዋል። እስክንድር ፍሬው ማምሻውን አጠር ያለ ዘገባ ልኮልናል። ዛሬ የተመረቀው የኢትዮ ጅቡቲ የምድር ባቡር ፕሮጀክት አካል የሆነውና ከደዋሌ ጅቡቲ የሚደርሰው የባቡር ፕሮጀክት ነው። ከ750 ኪሎ ሜትር በላይ ርዝመት ያለውና 3.4 ቢሊዮን ዶላር ወጪ የተደረገበት ይህ የባቡር መስመር የሁለቱን አገራት ወዳጅነትና የጋራ ራዕይ እንደሚያሳይ ተገልጿል። በምረቃው ስነ ስርዓት ላይ የተገኙትና ከጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ ጋር በዚሁ የባቡር መስመር የተጓዙት ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን የገለጹት ይህንኑ ነው። ባቡሩ ውስጥ በራሱ ወደ ከአንድ ሺህ በላይ ሰው ነው ያለው። ግንባሹ ኢትዮጵያዊ፣ ግንባሹ ጅቡቲያዊ ነው። ምን ያክል ተቀራርበን በዚህ ባቡር ውስጥ እንደምንጓዝ ታያለህ። አገራችንም እንደዚህ ተያይዘን ነው የምንጓዘው። የጅቡቲ ማደግ የኢትዮጵያ ማደግ ነው። የኢትዮጵያ ማደግ የጅቡቲ ማደግ ነው። እኛ ተያይዘን ነው የምናድገው። ሸቀጦችን ከጅቡቲ ወደ መሃል ኢትዮጵያ ለማድረስ ስድስት ቀናት ያስፈልግ እንደነበር ተጠቁሟል። በባቡር መስመሩ መገንባት ምክንያት ግን ሸቀጦችን ለማጓጓዝ አንድ ቀን ብቻ እንደሚያስፈልግ በዘገባው ተመልክቷል። በዚሁ በኢትዮ ጅቡቲ የባቡር መስመር ላይ ወደፊት ሰፋ ያለ ዘገባ ይዤ መለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ፕሬዚደንት ባራክ ኦባማ የዋይት ሐውስ ቆይታቸውን አስመልክተው ዛሬ ማታ ለመላው የአሜሪካ ሕዝብ የስንብት ንግግር እንደሚያደርጉ ተገለጸ። ንግግራቸው ያተኩራል ተብሎ የሚጠበቀው ሚስተር ኦባማ ባለፉት ስምንት የአመራር ዘመናቸው ያከናወኗቸውን ተግባራት የሚቃኝና የሚገመግም ይሆናል ተብሎ ነው። የዋይት ሀውስ ከፍተኛ አማካሪ ቫለሪ ጃሬት ለጋዜጠኞች በሰጡት ቃል የፕሬዝደንቱ የስንብት ንግግር ሕዝብ ለነጻነትና ለዲሞክራሲ በሚያደርገው ትግል እንዲጠናከር የሚያነሳሳም ይሆናል ብለዋል። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የልጃቸውን ባል ጃሬድ ኩሽነርን በከፍተኛ አማካሪነት ሰየሙ። ሹመቱ ግን የጸረ ዘር ትስስርንና የጥቅም ግጭት ሕግን ጥያቄ ውስጥ የሚከት በመሆኑ የፍትህ ሚኒስቴርና የሥነ ምግባር ባለሥልጣናት ጉዳዩን እንዲመረመሩት አንድ የዲሞክራቶች ቡድን አሳስቧል። የተሿሚው የኩሽነር ጠበቃ ደንበኛቸው ከማንኛቸውም ኃላፊነትን ከሚመለከትና ከጥቅም ጋር ከሚቃረን ተግባር እንደሚለቁ ወይም እንደሚርቁ በተጨማሪም ኒውዮርክ ኦብዘርቨር ከተባለው መጽሔት አዘጋጅነታቸውም እንደሚተዉ አስታውቀዋል። ስድስት የኮንግረስ አባላትም ለጠቅላይ አቃቤ ሕግ ሎሬታ ሌንች እና ለዩናይትድ ስቴትስ የመንግሥት ሥነ ምግባር ቢሮ በጻፉት ደብዳቤ አንድ የመንግሥት ባለሥልጣን ዘመዱን ወይም ቤተሰቡን አባሉን በተመሳሳይ መሥሪያ ቤቱ መሾም እንደማይችል የተደነገገውን የ1967 ሕግ በመጥቀስ አሳስበዋል የኩሽነር ጠበቃ ጃሚ ጎሬሊክ በበኩላቸው ዋይት ሀውስ መስሪያ ቤት ማለትም ኤጀንሲ በሚለው ትርጉም ስር ስለማይወድቅ የተጠቀሰው አንቀጽ ፕሬዚዳንቱን አይመለከትም ብለዋል። እንደ ሚስተር ትራምፕ ሌሎች የካቢኔ አባላት፣ ይሄ የኩሽነር ሹመት ግን በሴኔቱ እንዲጸድቅ አይጠበቅም። በሌላ በኩል ወደ ሁለት መቶ የሚሆኑ ወታደራዊ ባለስልጣናት ለዩናይትድ ስቴትሱ ተመራጭ ፕሬዚደንት ዶናልድ ትራምፕ በጻፉትና ኒውዮርክ ታይምስ ጋዜጣ ላይ በሰፈረ አንድ ደብዳቤያቸው መሰረት ስቃይ የበዛበት የምርመራ አያያዝ ማለትም ቶርቸር ዳግም ሥራ ላይ እንዳይውል አሳስበዋል። ከልምዳችን በመነሳት እንዳየነው ነው ስቃይ የታከለበት ምርመራ አስፈላጊ አይደለም ይላል ከሁሉም ክፍሎች የተውጣጡ 176 በጡረታ የተገለሉ መኮንኖች የጻፉት ደብዳቤ። ከፈራሚዎቹ መካከል ሁለቱ የቀድሞ የአፍጋኒስታን ጦር አዛዦች ሲሆኑ በኦሳማ ቢንላደን ላይ የተካሄደውን የግድያ ወረራ ኦፕሬሽን የመሩት ዋናው አዛዥ ዊሊያም ማክራቨንም አንዱ መሆናቸው ታውቋል። ትራምፕ በምረጡኝ ዘመቻቸው ወቅት ግን ስቃይ የታከለበት ምርመራን በበለጠ ሁኔታ ስራ ላይ እንደሚያውሉት መናገራቸው አይዘነጋም። በዩናይትድ ስቴትሱ ፕሬዝዳንታዊ ምርጫ የሩሲያ እጅ እንዳለበት የሚያምኑት ሪፐብሊካኖቹ ሴናተሮች ጆን ማኬን እና ሊንሲ ግራም በሩሲያ ላይ ተጨማሪ ማዕቀብ እንዲጣል የሚጠይቅ ሕግ ዛሬ ማቅረባቸው ተነገረ። በተመራጩ ፕሬዝዳንት ዶናልድ ትራምፕ ላይ ከፍተኛ ሂስ በማቅረብ የሚታወቁት ሁለቱ ሴናተሮች ከዴሞክራቱና የሕጉም ደጋፊ ከሆኑት ሴናተር ቤን ካርዲን ጋር ነው በዛሬው ቀን ይህንን የማዕቀብ ሕግ የያዘ ደብዳቤ ያቀርባሉ የተባለው በተጨማሪም ሪፐብሊካንና የቀድሞ የምርጫ ተወዳዳሪ የነበሩትን ሴናተር ማርኮ ሮቢዮን ጨምሮ የማዕቀቡ ህግ በሌሎች ሰባት ተባባሪዎችም እንደሚደግፍ ታውቋል። አድማጮች ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። አፍጋኒስታን ዋና ከተማ ካቡል ውስጥ በደረሱ ሁለት ተከታታይ የቦምብ ፍንዳታዎች ቢያንስ ሰላሳ ሰዎች ሞተው ሌሎች ከሰማኒያ በላይ መቁሰላቸውን ባለሥልጣናት አስታውቀዋል። የአይን ምስክሮች እንደገለጹት የአማጽያኑ ጥቃት ያነጣጠረው ባለሥልጣናት ከምክር ቤት ቢሮአቸው ሲወጡ በነበሩበት ኮንቮይ ላይ ነው። የሟቾች ቁጥር ከፍ ሊል እንደሚችልም ተመልክቷል። የደህንነት ባለሥልጣኖች፣ ሲቪሎችና የፓርላማ አባላትም ከሟቾች መካከል እንደሆኑ ታውቋል። የቻይና ኮሚኒስት ፓርቲ አዲስ የጸረ ሙስና ምርመራ ህግ ይፋ አድርጓል። ህጉ ወደ ግማሽ ሚሊዮን የሚሆኑትን የፓርቲውን የሙስና ቅሌት መርማሪዎች በብርቱ የሚቆጣጠር መሆኑም ታውቋል። ተንታኞች ግን በህጉ ተግባራዊነት ላይ ያላቸውን ስጋትና ጥርጣሬ ያንጸባርቃሉ። መርማሪዎቹ በመሠረቱ የፓርቲው ታማኞች በመሆናቸው በባለስልጣናቱ ላይ የሚታየውን ጉድለት አደባባይ ያወጣሉ ተብሎ አይጠበቅም ብለዋል። የህጉ ዝርዝር ገና ይፋ ባለመሆኑ በሙስና ላይ የሚሰጡ መረጃዎችን እንደምን ስራ ላይ መዋል እንደሚቻል ወደፊት የሚገለጽ እንደሆነ በኮሚሽኑ ድረገጽ ላይ የወጣው ማብራሪያ አመልክቷል። በመጨረሻም የደቡብ ኮሪያ መንግስት ፕሬዚዳንት ፓርክ ጊዮንሄዮን በቅሌት ክሶች ምክንያት ከኃላፊነታቸው ከተነሱ ወዲህ በተፈጠረው መከፋፈል በተዳከመበት ሁኔታ ከአካባቢው ኃያል አገሮች ጋር ያሉባት የዲፕሎማሲ ውጥረቶች እየተካረሩ መምጣታቸው እየተነገረ ነው። ፕሬዚዳንት ፓርክ በብዙ ሚሊዮኖች ዶላሮች የሚቆጠር ተጽዕኖ አሳዳሪ ትስስር ስር መግባታቸው ከተነገረ በኋላ የአገሪቱ ፓርላማ በሰጠው የሰፋ የድምፅ ብልጫ ከስራቸው እንዲታገዱ የተደረገው በህዳር መጨረሻ ነበር። ሚስ ፓርክ ወደ ስልጣናቸው ይመለሱ አይመለሱ፣ የዛ ነገር ገና በቁርጥ የተወሰነው በህገ መንግስታቸው ችሎት ሲሆን እስከዚያው ግን ሀገሪቱን የሚመሩት ጠቅላይ ሚኒስትሩ ሆነዋል። ደቡብ ኮሪያ ከጃፓንና ከቻይና ጋር በተለያዩ ጉዳዮች ላይ የቆየባቸው ውዝግቦችና ስር የሰደዱ መሆናቸውም ታውቋል። አድማጮች፣ ለሰዓት ያዋለን ዜና በዚሁ አበቃ። የተከበራችሁ አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቀደም ሲልም የሰዓቱን የዓለም ዜና ነበር ያሰማ ነው። አሁን አብይ ርዕሱ ይቀጥላል። በኢትዮጵያ ተፈጥሮ የነበረው አለመረጋጋት ሰከን ያለ ቢመስልም ለዘላቂ መፍትሄ ግን ዕርቀ ሰላም እንደሚያስፈልግ የኢትዮጵያ የሃይማኖት ተቋማት ጉባኤ አስታውቋል። በዚሁ ርዕስ ላይ የሚመክርና የመፍትሔ ሐሳብ የሚያመነጭ ጉባኤ ዛሬ በአዲስ አበባው የስብሰባ ማዕከል ተጀምሯል። በመክፈቻው ስነ ሥርዓት ላይ የተገኘው እስክንድር ፍሬው ተከታዩን ዘገባ አድርሶናል። 97 ከመቶ የሚሆነውን ሕዝብ የሚወክሉ የአገሪቱ ሰባት ዋና ዋና ሃይማኖቶች የተካተቱበት የኢትዮጵያ የሃይማኖት ተቋማት ጉባኤ ለወራት የዘለቀውን አለመረጋጋት ለማስቆም ለሰላሙ ሂደትም የበኩሉን ለማድረግ ሲሰራ መቆየቱን ይናገራል። የተከሰተውን አለመረጋጋት የነበረውን ግጭት ተከትሎ የተፈጠረ ቁርሾ፣ የቀጠለ ጥላቻ እንዳይኖር አብሮ መጓዝ የማይቻልበት ሁኔታም እንዳይፈጠር የሚያግዝ ጥረት። የኢትዮጵያ መንግስት ሁኔታዎች መረጋጋታቸውን የቀደመው ሰላምም እየተመለሰ መሆኑን ይገልጻል። የኢትዮጵያ የሃይማኖት ተቋማት ጉባኤ ግን ዋነኛው ግብ እርቀ ሰላም ማምጣት መሆን እንዳለበት አስገንዝቧል። የጉባኤው የበላይ ጠባቂ የሆኑት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቀ ጳጳስ ብፁዕ አቡነ ማትያስ ይህንኑ ነው ያንጸባረቁት። መንግስት ባስቀመጠው ህጋዊ አሰራር ችግሩ ለጊዜው ሰከን ያለ ቢመስልም አበው መተው ነገሬን ከተተው እንደሚሉት ሁሉም ቅሬታውን በመተው ወደ ፍጹም መግባባት ይደርስ ዘንድ ባለ ድርሻ ወገኖች ነገሩን በሰከንና ወንድማዊ በሆነ መንፈስ ተወያይተውበት እንዲህ ያለ የሀገርን አንድነት የሚፈታተን ጎጂ ድርጊት ዳግም እንዳይደገም የእርማ ስራ ሰርተውበት በሀገራዊና ወንድማዊ መንፈስ ተማምነው በእርቀ ሰላም ማህተም የሚያትሙበት፣ ለወደፊትም መሰል ችግር ተነስቶ ዜጎች እንዳይቸገሩ እንዳይጎዱ የሚያስችል አመለካከትና አስተሳሰብ የሚያሳድጉበት የእርቀ ሰላም ስራ መሰራት አለበት። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዋቅሰዩም ኢዶሳ በበኩላቸው ለእርቀ ሰላሙ ይበጃሉ ያሏቸውን የተለያዩ ነጥቦች ጠቅሰዋል። በሁለት ወይም ከዚያ በላይ በሆኑ ግለሰቦች፣ ቤተሰቦችና ህዝብ መካከል የሀሳብ ልዩነቶች መከሰታቸው የማይቀር ሀቅ ነው። የሀሳብ ልዩነቶችን የምናስተናግድበትም ሆነ የምንይዝበት መንገድ ግን ሊጠቅመን ወይም ሊጎዳን የሚችልበት ሁኔታ ይኖራል። ስለዚህ በረጋ መንፈስና በማስተዋል የሀሳብ ልዩነቶችን ከያዝናቸው ለአብሮነታችን፣ ለሰላማችንና ለእድገታችን መፋጠን ያላቸው ጠቀሜታ ከፍተኛ ይሆናል። የሁላችን የሆነችውን የሀገራችንን ሰላም የሕዝቦቿን አንድነት ለመጠበቅ አባቶቻችን የተጠቀሙባቸውን የሽምግልና ዘዴዎች መዳሰሱና መከተሉ ጠቃሚ ይመስለኛል። ያለፉ መልካም ምሳሌነት ያላቸው ልምዶቻችን ለወደፊት ኃይል ሆነውን አዲስ ታሪክን ለመስራት የሚቀሰቅሱን መሆን ይኖርባቸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ ሼህ ሙሐሙድ አሚን ጀማልም ግጭትንና ጥላቻን በይቅርታ ልብ ማምከን እንደሚገባ ተናግረዋል። በሰዎች ማህበራዊ ግንኙነት ውስጥ የሀሳብ ልዩነትና የሀሳብ ግጭት መኖሩ የሚጠበቅና ተፈጥሯዊ ክስተት ነው። ይሁንና ዋናው ጉዳያችን መሆን ያለበት ልዩነቱን ለምን ተፈጠረ ሳይሆን ልዩነቱና ግጭቱ እንዴት እንደሚፈታ ማወቁ ላይ ነው። ከዚህ አንጻር የሀሳብ ልዩነቶች ላይ ተመስርቶ የሚመጣውን ግጭት በውይይት በሰከነ አካሄድና በሰለጠነ መንገድ እንዲሁም በጥበብና በብልሃት መፈታት አለበት። ይህ ግጭትን በሰላማዊና በሰለጠነ መንገድ የመፍታት የይቅርታና የእርቅ መንገድ በሃይማኖቶች የሚደገፍ ቅዱስ ስራ ነው። በመካከላችን እርቅና ሰላም እንዲሰፍንም ፍትህ እንዳይጓደል መጠበቅና ፍትሐዊ መሆን ይጠበቅብናል። ሁሉም ሃይማኖቶች ፍትህን በመጠበቅ ግጭትንና ጥላቻን በይቅርታ ልብ ማከም እንደሚገባም ያስተምራሉ። እርቀ ሰላም ሲባል ምን ማለት ነው? ሁሉም ወገኖች የሚጋሩት ተመሳሳይ ትርጉምስ አለ ወይ? በዚህ ጉባኤ ላይ የተገኙት የፌዴራልና አርብቶ አደር ጉዳዮች ሚኒስትር ካሳ ተክለ ብርሃን እርቀ ሰላም ለመንግስታቸው ምን ማለት እንደሆነ አብራርተዋል። ከግጭት በመለስ በሰላማዊ መንገድ በህጋዊ መንገድ ነጻ ሀሳባችንን እያራመድን ሀሳባችንንም ሌላው ሰው እንዲገዛውና እንዲቀበለው ለማድረግ በሚያስችለን መንገድ የምንኖርበትን መድረክ የሚፈጥር መሆን አለበት። ስለዚህ ስለ አንዳንዶች እርቅ ሲባል ሕገ መንግስት አፍርሶ ሁሉንም ነገር ወደ አንድ በማምጣት ማስታረቅ ይቻላል ብለው የሚመኙ የሚያስቡ ሰዎች አሉ። ይሄ መቼም ሊሆን አይገባውም፣ ትክክልም አይሆንም። ሕገ መንግስቱንም የማሻሻል የማስተካከል ጉዳይ እንኳ ቢኖር ራሱ ሕገ መንግስቱ ባስቀመጠው ስርዓትና ሕጋዊ መንገድ የሚከናወን መሆን አለበት የሚል እምነት እንዳለን በዚህ አጋጣሚ ግልጽ ለማድረግ ነው። በተረፈ ግን በጣም አባቶች በግልጽ እንዳስቀመጡት በዘር ምክንያት የሚመጣ ቁርሾ እንዳይኖር፣ በሃይማኖት ምክንያት የሚፈጠር ቁርሾ እንዳይኖር፣ በመልካም አስተዳደር ምክንያት የሚፈጠሩ ቁርሾዎች እንዳይኖሩ፣ እነዚህን ሰው ቅሬታና በልቡ ጥላቻን ይዞ አብሮ መጓዝ የማይችልበት ሁኔታ እንዳይፈጠር በሰላማዊ መንገድ ባህላዊም ሃይማኖታዊም በሆነ ፖለቲካዊ የሆኑ እርቆችን እያረጋገጡ ህዝቡን አንድ አድርጎ ለሀገር ግንባታ እንዲቆም ማድረግ ያስፈልጋል የተባለው ትክክለኛና ተገቢ መሆኑን ለማስመር ነው። የጉባኤው አዘጋጅ የኢትዮጵያ የሃይማኖት ተቋማት ጉባኤ እርቀ ሰላምን እንዴት ይፈታዋል? ስለዚህ የጠየኳቸው የጉባኤው ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ተከታዩን መልሰዋል። እርቅ ስትሉ ምን ማለት ነው? መንግስት፣ እርቅ ዲፋይን የሚያደርግበት የራሱ መንገድ አለው። የሃይማኖት ተቋማት ደግሞ የራሳችንን እርቅ ስንል ምን ማለታችን እንደሆነ በመግቢያችን ላይ ዲፋይን አድርገናል። እኛ እርቅ ስንል እርቅ የሚጀምረው ሰው ከፈጣሪው ጋራ፣ ሰው ከራሱ ጋራ፣ ሰው ከአካባቢው ጋራ፣ ሰው ከሌላው ማህበረሰቡ ጋራ በሰላም መኖር አለበት የሚል ነው። ስለዚህ ከዚህ ትርጉም በመነሳት በየአካባቢው እነዚህ ከታች ከቀበሌ ድረስ ተወክለው የመጡ ሰዎች አሉ። ሁሉም በሃይማኖቱ ስለ እርቅና ስለ ሰላም ሲያስተምር፣ በዳይ ከተበዳይ ጋራ ቁጭ ብሎ በመነጋገር በመወያየት ሰላምን ማምጣት ይቻላል ከሃይማኖት አስተምህሮ በመነሳት ሁሉም ሃይማኖቶች ካለ ልዩነት በእርቅ ላይ የእያንዳንዱ ሰው ኃላፊነት እንደሆነ ያስተምራሉ። ስለዚህ ይህንን ኃላፊነታቸውን የሃይማኖት አስተማሪዎችና ዳኤዎች በአግባቡ እንዲወጡ ለማስገንዘብ፣ በህዝቦች መካከል መግባባት፣ መተማመን እንዲኖር ሰላም ከግለሰብ የሚጀምር ስለሆነ ከግለሰብ ወደ ቤተሰብ፣ ከቤተሰብ ወደ ማህበረሰብ እያለ የሚቀጥል ስለሆነ ከዚህ አንጻር እያንዳንዱ የሃይማኖት ተቋም የራሱን ተልእኮ ከእርቅ አንጻር እንዲሰራ ግንዛቤ ለመፍጠር የተጠራ ነው። የፖለቲካ ፓርቲ መሪዎችና ተወካዮች በዚህ ጉባኤ አልተጋበዙም። መጋቢ ዘሪሁን የዚህን ምክንያት ያብራሩት ገዢው ፓርቲ ራሱም አለመጋበዙም በመጥቀስ ነው። ተቃዋሚም ሆነ የመንግስት የፖለቲካ ፓርቲዎች፣ የትኛውም የፖለቲካ ፓርቲ በዚህ መድረክ ላይ አልተጋበዘም። የመንግስት አካላት ለመክፈቻ ንግግር የኢትዮጵያ ሃይማኖት ተቋማት ጉባኤ ቅድም በመግለጫም እንዳልኩት ከተመሰረተበት ጊዜ ጀምሮ የሃይማኖት ጉዳዮች እንዲከታተል እንዲመዘግብ ስልጣን የተሰጠው የፌዴራል ጉዳዮች ሚኒስቴር ነው። ስለዚህ እነሱን በክብር እንግድነት ከመጋበዝ ያለፈ የገዥውም ፓርቲ የሆነ የተቃዋሚ ፓርቲ በዚህ መድረክ ላይ አልተጋበዘም። በመድረካችን ላይ እንዲሳተፉ የጋበዝ ናቸው ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከንግዱ ማህበረሰብ፣ ከሴቶች እና ከወጣቶች የጠራ ናቸው ናቸው ከመላው ሀገሪቱ ነው የመጡት፣ እስከ አራት መቶ ሀምሳ የሚደርሱ እነዚህን አሁን ባልኩት በሃይማኖት ተቋማቱ ጋባዥነት የተጠሩ ናቸው። ስለዚህ የገዥ ፓርቲም ሆነ የተቃዋሚ ፓርቲ የስብሰባችን አልተጠሩም። ወደዛ የሚደርስበት የራሱ ሂደትና አካሄድ ስላለው በጉባኤው መክፈቻ ላይ የተናገሩት የተባበሩት መንግስታት የኢትዮጵያ አስተባባሪ አሁና ኦኑቺ አሳታፊነትን ሰላምንና ገንቢ ውይይቶችን እንደሚያበረታቱ ገልጸዋል። ለህዝብ ተገቢ ጥያቄዎች ምላሽ መስጠት እንደሚያስፈልግም ጠቁመዋል። መሪዎች ለህዝባቸው ጥያቄ ምላሽ ሳይሰጡ ሲቀሩ ወይም በምክክርና በዲሞክራሲያዊ ሂደት ለውጥ የማምጣትን አስፈላጊነት ውድቅ ሲያደርጉ ሊከተሉ የሚችሉ አሳዛኝ ሁኔታዎችን በመላው ዓለም ተመልክተናል። ኢትዮጵያ መሪዎች የህዝባቸውን ተገቢ ፍላጎቶች፣ አሳሳቢ ሁኔታዎችና ህልም ሲያዳምጡ ምን ማለት እንደሆነ ለማሳየት እድሉ አላት ነው ያሉት። ሰላም ሊመጣ የሚችለውም በመግባባት ብቻ እንደሆነ እኚሁ የተባበሩት መንግስታት ተወካይ በንግግራቸው ማጠቃለያ አመልክተዋል። ንግግሬን ከዓለማችን ታላላቅ ሰዎች አንዱ በሆነው አልበርት አነስታይን አባባል እንዳጠናቀቅ ፍቀዱልኝ። እጠቅሳለሁ፣ ሰላም ኃይል በመጠቀም ሊጠበቅ አይችልም፣ ሊሳካ የሚችለው በመግባባት ብቻ ነው። የጥቅሱ መጨረሻ ነው ያሉት የጉባኤው የማጠቃለያ ሐሳብ የመንግሥት የሥራ ኃላፊዎች በተገኙበት በነገ ዕለት ይፋ እንደሚደረግ አዘጋጆቹ አስታውቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። አብይ ርዕሱን ነበር ያደመጥነው። የጋምቢያ ፕሬዚዳንት የሀያ ጃሚ መንበረ ሥልጣኑን ተቆጣጥረው ለመቆየት ያደረጉት ውሳኔ ላይሰምርላቸው እንደሚችል ተነግሯል። ሪቺ ሽራዮክ ከዳካር ያስተላለፈችውን ዘገባ ሰሎሞን አባቴ ያቀርባል። ጋምቢያ ከጥቂት ሳምንታት በፊት አድርጋው በነበረ ምርጫ የተቀማጩ ፕሬዚደንት ተቀናቃኝና ተፎካካሪ የነበሩት አዳማ ባሮ ማሸነፋቸው በይፋ ተነግረዋል። ከውጤቱ በኋላ ለአሸናፊው የደስታ መግለጫ አሰምተው የነበሩት የምርጫውም ውጤትንም እንደሚያከብሩ የተናገሩት በዚህም ምክንያት ከግራም ከቀኝም ሙገሳ የጎረፈላቸው ፕሬዚደንት ያህያ ጃሜ ወዲያው ሐሳባቸውን ቀየሩና ውጤቱን እንደማይቀበሉ ደግሞ አሳወቁ። በዚያ አቋማቸው ብዙ ሰው ተከፋ። ጎረቤቶቻቸውም ሆነ ጫና የሚኖራቸው የመሰሉ የራቁም ሀገሮች ሃይ ሀይ ማለት ያዙ። ዓለም አቀፉ ማኅበረሰብም ለአሸናፊውና ለተመራጩ ፕሬዝደንት ለአዳማ ባሮ ዕውቅና ሰጠና ጃሜ ፈጥነው መንበረ ሥልጣኑን እንዲያስረክቡ መወትወት ያዘ። ለማንኛውም የፕሬዚደንት ያህያ ጃሜ የምርጫውን ውጤት ለመሰረዝ የደረሱበት ውሳኔ በሕግ አግባብ እንዲያዝ ታሰብና ከናይጄሪያና ከሲራ ሊዮን የተውጣጡ አምስት ዳኞች የሚሰየሙበት ጠቅላይ ፍርድ ቤት ጉዳዩን እንዲያየው ለዛሬ ቀጠሮ ተያዘ። ይሁን እንጂ ዳኞቹ ዛሬ ጋምቢያ ዋና ከተማ ባንጁል ሳይገቡ ቀርተዋል። የጋምቢያ የሕግ ባለሙያዎች ማኅበር ጉዳዩ የፊታችን ሰኞ እንዲታይ ቀጥሯል። አሁንም ቢሆን ግን ዳኞቹ ለዚያ ችሎት ወደ ጋምቢያ ይጓዙ እንደሆነ አንዳቸውም መልስ አልሰጡም። በዚያ ላይ ተመራጩ ፕሬዚደንት አዳማ ባሮ ቃለ መሐላ ፈጽመው የርዕሰ ብሔሩን ኃላፊነት መረከብ ያለባቸው በዚያው በመጪው ሳምንት ሐሙስ ዕለት ነው። በሦስት ቀናት ጊዜ ውስጥ ማለት ነው። ለማንኛውም በናይጄሪያው ፕሬዝደንት ማማዱ ቡኻሪ የሚመራ ሦስት የምዕራብ አፍሪካ መሪዎችን የያዘ ቡድን በሽምግልናው ለመግፋት ነገ ረቡዕ ባንጁል ይገባል። በነገራችን ላይ የምዕራብ አፍሪካው የምጣኔ ሀብት ኅብረት ኤኮዋስ ወታደራዊ እርምጃ ሊወስድ እንደሚችልም እየተሰማ ነው። የቡሃሪ ልዩ አማካሪ ፌሚ አዴሲና እንደሚሉት ግን ዲፕሎማሲ እጅግ የተመረጠው ነገር ማብረጃ መሳሪያ ነው። ፌሚ አዴሲና ከቪኦኤ ደይ ብሬክ አፍሪካ ዝግጅት ጋር ዛሬ ተነጋግረው ነበረ። የነ ናይጄሪያ አካሄድ ሽምግልና ይሆን ወይስ ጣልቃ ገብነት? ይህ ጣልቃ ገብነት አይደለም። ይህ ማሸማገልና ሰላም ማውረድ ነው። ነገሩ ባሩድ ላይ እንደ መቀመጥ ነው የሚመስለው። በማንኛውም ጊዜ ሊፈነዳና ምስኪኑን ሕዝብ ሊጐዳ የሚችል የባሩድ በርሜል ነው። ስለዚህ ለሰላም መሥራት መጣር ይሻላል። ፕሬዚደንት ጃሜን ማነጋገር ይሻላል። ኤኳስም ይህንን ነው እያደረገ ያለው። በሌላ በኩል ደግሞ የጃሜ የራሳቸው ጓዳ እየተፍረከረከ ይመስላል። የማስታወቂያ ሚኒስትራቸው ሥልጣናቸውን ለቀው ወደ ጎረቤት ሴኔጋል ተሰደዋል። ሽግግር መኖር እንዳለበት የተናገሩና የሚደግፉ ዐሥራ ሁለት አምባሳደሮቻቸውን ፕሬዚደንቱ ከየሥራቸው አባረዋል። እነዚህ ሁኔታዎች ኤኮዋስ ለጀመረው ድርድር ጥሩ ጥንካሬ ሊሰጡ እንደሚችሉ አምነስቲ ኢንተርናሽናል የሚባለው የሰብዓዊ መብቶች ተሟጋች ቡድን የምዕራብና የማዕከላዊ አፍሪካ አካባቢ ምክትል ዳይሬክተር ስቲቭ ካክበርን ተናግረዋል። ቀድሞ ትንፍሽ እንኳ ይላሉ ተብሎ የማይታሰብ የሲቪል ማህበረሰብ ቡድኖች አሁን እየተናገሩ ነው የጥርስ ሐኪሞች ማህበር ሳይቀር። ስለዚህ ቀስ በቀስ ሰው ጃሜን ይበልጥ እያገለለ ይመስላል። አሁን ትልቁ ጥያቄ በአምነስቲው ካክበርን እምነት የጦር ሰራዊቱና የጦር አዛዦች ለፕሬዝደንት ጃሜ ያላቸው ድጋፍ ምን ያህል የጠበቀ ወይም የላላ ነው የሚል ነው። ምንም እንኳ በጦሩ ውስጥ መከፋፈል መኖሩ የማይቀር ስለመሆኑ ከአክበርን ባይጠራጠሩም ለጊዜው ግን አሁን ዋና አዛዡ ከጃሜ ጎን እንደቆሙ መሆናቸውን አመልክተዋል። እናም በእርሳቸው እምነት እንቅስቃሴው መጠበቅ ያለበት በዚያ አካባቢ ነው። ተመራጩ ፕሬዚደንት ባሮ ዛሬ በትዊተር ባሰራጩት መልእክት የምዕራብ አፍሪካ መሪዎች ነገ ባንጁል የሚገቡት ጃሜ ከስልጣን እንዲወርዱ ለመጨረሻ ጊዜ ለመጎትጎት እንደሚሆን አስታውቀዋል። አድማጮች በቀጣዩና የመጨረሻዊ ትንታኔ ርዕስ ወደ ቻይና እንሄዳለን። ፕሬዚደንት ዢፒንግ በዚህ በአዲሱ የአውሮፓውያን 2017 ዓ ም ከአራት ዓመታት በፊት ሥልጣን ከያዙ ጊዜ ወዲህ አስተዳደራቸውን ከገጠሙት ሁሉ ከባድ ፈተና ተደቅኖባቸዋል። የቪኦኤው ቢል ኢዴ ከቤጂንግ ባጠናቀረው ዘገባ የከባዱ የምጣኔ ሀብት ችግሮች የከፍተኛ የፖለቲካ አመራር ባለሥልጣናት ሹምሽርና በአሜሪካ የዶናልድ ትራምፕ ፕሬዝደንትነት የደቀነባቸው ስጋት ካሉት ፈተናዎች መካከል ተጠቅሰዋል። ቆንጂታዬ ታቀርበዋለች። የቻይና የውጭ ንግድ መጠን እየቀነሰ ነው። ባንኮቿም በግዙፍ ዕዳ ተወጥረው ነው ያሉት። ስራ አጥነቱ ተባብሷል። እነዚህ ከተደቀኑባት የምጣኔ ሀብት ችግሮች ጥቂቶቹ ናቸው። ዘንድሮ ደግሞ ማለትም በአዲሱ የአውሮፓውያኑ 2017 ዓ ምት የፖለቲካ ችግርም ፈተና ደቅኖባታል የቻይና ኮሚኒስት ፓርቲ በአምስት ዓመት አንዴ የሚጠራውን ጉባኤውን በሚቀጥለው ዓመት መጨረሻ ያካሂዳል በዚያ ጉባኤ ላይ የከፍተኛ ባለስልጣናት ብወዛ ይኖራል ታዲያ ቻይና እስከዚያው ድረስ ውጥረቱ ረገብ ቢል ነው የምትፈልገው ይሁን እንጂ ገና ካሁኑ በክፍለ ሀገር ደረጃና በከፍተኛ የፓርቲ ልህቃን በኩል እምቢተኝነት እየተስተዋለ ነው። አንዳንዶች ፕሬዚደንቱ ዢምፒንግ በሕዝቡ ላይ ቁጥጥራቸውን እያጠበቁ መምጣታቸውን፣ ሌሎቹ ደግሞ በስፋት የቀጠሉትን ጸረ ሙስና ዘመቻ አልወደዱላቸውም። የፖለቲካው ውጥረትም እየተባባሰ ነው። የሆንግ ኮንግ ባፕቲስት ዩኒቨርሲቲው ዣን ፒየር ካበስታን እንዲህ ሲሉ ያብራራሉ። So, people are much more worried, and we can feel some. So, let's see what's happening. John Ping, Rasa Chono, Yamatu, Naiara, Marutiallo, but I'm Wagat ፓርቲ ውስጥ ተቃውሞ እያስነሳ መሆኑን እያስተዋለ ነው። ፒንግ ራሳቸው ቁልጭ ባለ መንገድ የሀገሪቱ አመራር ቁንጮነታቸውን እያሳዩ ናቸው። በቅርቡ ታላቁ የቻይና መሪ መባል ደረጃ ላይ ደርሰዋል። ያ ደረጃ ደግሞ አስቸጋሪ ሁኔታዎች ሲከሰቱ በተለያየ መንገድ ለመጋፈት ይጠቅማቸዋል። በአንጻሩም ኃላፊነቱንም መሸከም ይኖርባቸዋል። እንደገና የሆንግ ኮንግ ዩኒቨርሲቲው ዣም አደጋው ምጣኔ ሀብቱን በተመለከተ አንድ መጥፎ ሁኔታ ቢከሰት ጠቅላይ ሚኒስትር ሊ ኪዩንግያንግ ላይ ሊያላክኩት አይችሉም። ለሚሆነው ነገር ሁሉ ራሳቸው ኃላፊነት መውሰድ ይኖርባቸዋል። አገር ውስጥ ያለው ፈተና ሳያንስ፣ አዲስ ተመራጩ የዩናይትድ ስቴትስ ፕሬዚደንት ከወዲሁ ቻይናን እንተያያለን እያሉ ነው። ለዚሁም ማሳያ የሚሆነው ዶናልድ ትራምፕ ከአሁን ቀደም አንድም የዩናይትድ ስቴትስ ፕሬዚደንት አድርጎት የማያውቀውን እርምጃ በመውሰድ የታይዋንም ፕሬዝደንት በቀጥታ አነጋግረዋል። የዋሽንግተንና የቤጂንግ ግንኙነት ቁልፍ አካል የሆነው የአንድ ቻይና ፖሊሲ ላይም ጥያቄ አንስተዋል። ትራምፕ፣ ያ እንግዲህ ስልጣን ሲረከቡ እወስደዋለሁ ብለው ሲዝቱ የከረሙበትን የንግድ ፖሊሲያቸውን ሳይጨምር ነው። ያ ፖሊሲ የቻይናን ምጣኔ ሀብት ቀውስ ውስጥ ሊከተው ሲብስም እስከናካቴው ሊያፈራርሰው እንደሚችል ቻይናዊው የታሪክ ምሁር ዣን ሊፋን ይናገራሉ። ያ የሚፈጠር ከሆነ ቀጥሎ የሚከሰተው ማህበራዊ አለመረጋጋት ሊሆን ይችላል ነው ያሉት። ጃን ሊፋን የማህበራዊ ኑሮና የመጣኔ ሀብት አለመረጋጋትና ትርምስ ከተፈጠረ ደግሞ ወደ አገር ውስጥ የፖለቲካ ቀውስ ሊያመራ ይችላል፣ ሁሉም ተያያዥ ነውና ብለዋል። የሚስተር ትራምፕ ዘዴ ሆን ብሎ የቻይና ፓርቲ ድክመት ላይ ያነጣጠረ ሊሆን እንደሚችል ነው ቻይናዊው የታሪክ ምሁር የሚናገሩት ያ ከሆነ ደግሞ አሉ አስከትለው፣ ቀጥሎ ለሚሆነው ወሳኙ ታላቁ የቻይና መሪ ሰጥቶ የመቀበልን ዘዴ ለመጠቀም መቻላቸው ይሆናል። ሶስት ሰዓት ተኩል ሆኗል። አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ፕሮግራም ነው። ስርጭታችንም እስከ ምሽቱ አራት ሰዓት ይቀጥላል። እናንተ አድማጮች ሁሌም አስተያየት ትልኩልናላችሁ እንዲሁ መጨረሻ ነው የምናመሰግነው፣ አስቀድመን እናመስግናችሁ። ዛሬ ስለላካችሁልን አስተያየት በጣም እናመሰግናለን። ሌሎቻችሁም ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት በመደወል አስተያየቶቻችሁን በሰራ ነው ባስተላለፉን ፕሮግራሞች ዙሪያ ላኩልን እናስተናግዳለን። ለዛሬ የመረጥናቸውን ነው በመጀመሪያ ይህን እድል ለሰጠኝ ለቮይስ ኦፍ አሜሪካ ምስጋናዬን እየገለጽኩኝ በማስከተልም ለምላው የኢትዮጵያ ሕዝብ ባለፈው ለኢትዮጵያ ሕዝብ ነጻነት ለሞታችሁ፣ ሕይወታችሁን ለከፈላችሁ እናት አባቶቼ ወንድም እህቶቼ፣ ሕፃናት አሁንም በእስር ቤት ሆናችሁ ለምትማቅቁ ኢትዮጵያውያን በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ የምለው አንድነት ኢትዮጵያ ነኝ። ከዚሁ ከዩናይትድ ስቴትስ ኦፍ አሜሪካ እግዚአብሔር ኢትዮጵያን ያስባት። ናስለኝ አቶ ሰለሞን አባተ ዶክተር ቤታቸው አስተርጓሚ ከካናዳ አቅርቦ በቀረበው ዝግጅት እጅግ በጣም ደስ ሚል ነው። በተሪ የሚለው ደግሞ ወጣት ሞራንን እንደዚህ መጋብ እና እነሱን ወደዚህ መሳብ

ጉዳዩን ማብራራት ለሚችሉ በዛ ራዲዮ ሰቱ ጥሩ ነው። ይህ ግን የዶክተር አሰፋ ወጣትና ለዛ ያለው አነጋገር በድምጻቸው ከአንደበታቸው ወጣት መሆኑን ማረዳት ይጠፈብ። ንግግራቸውም በጣም ትዕግስትና በተሞላበት ባህልና ወጉን በያዘት አንድም እንግሊዝኛ ቃልም አይቀላቅሉም። እኔ በጣም የታደሉ ሰው ናቸው። ሰለሞንም እሳቸውን ከዛ ደረስ አፈላቅዘው ለመጋበዙ እጅግ በግሌ አስምት ያለው እንዲያህ ለነገር ለመድ አዳዲስ ምሁራን ወጣቶችን ለመጋበዝ መሞክሩ በተረፈው ታምጆቱ በኛ ጊዜ ስልኝ አመሰግናለሁ። እንደገና እናመሰግናለን፣ የደወላችሁትን ሌሎቻችሁም ደወላችሁ። ባለን ሰዓት መጠነን እናቀረብን እንጂ ሌላም ማስተያየቶች ይኖሩናል ወደፊት፣ ሌሎቻችሁም ላኩልን። የአሜሪካ ድምፅ ራዲዮ ጣቢያ ፕሮግራሙን እስከ ምሽቱ አራት ሰዓት ይቀጥላል። ሶስት ሰዓት ከሰላሳ ሶስት ደቂቃ ላይ ደርሰናል። የሙዚቃ እረፍት ልናደርግ ነው። ዛሬ የመረጥ ነው ጌታቸው ካሳን ነው። ጌታቸው እወድሻለሁ ይላል። uh Yeah, the f- ጌታቸው ካሳን እናመሰግናለን ለሙዚቃው። አድማጮች የምትከታተሉት በ19፣ በ22 እና በ25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና አዲሱ አበበ ነን። አሁን ወደ ቀዳሚው የምሽቱ ዝግጅት እናልፋለን። ሐኪሙን ይጠይቁ ነው። የፕሮግራሙ አዘጋጅና አቅራቢ አልብላ ከበደ ይከታተሉኛል። እኔንም ሆነ ቤተሰብን እንደዚህ ሊያደርጉ ይችላሉ፣ ለማድረግም እየሞከሩ ነው የሚለው አይነት ደልዥንም አለ። ይሄ በከፍተኛ ሁኔታ፣ በአስጨናቂ ሁኔታ የክትትል እሳቤ መዛባት ልንለው እንችላለን። ይሄ ፐርሲኪቶሪ ደልዥን የምንለው ነው። ብዙ ጊዜ ሰዎችን የሚያሰቃየው የደልዥን አይነት ይሄ ነው። ይከታተሉናል፣ በዚህ ምክንያት እና በይህንበት እንደዚህ ያደረጉናል፣ በመሳሪያ ሊከታተሉን ይችላሉ። በነገራችን ላይ ባህል የራሱ ተጽዕኖ ይኖረዋል ብያለሁ። ይሄ በአስማትም በደንቃራውም በተለያዩ ባህላዊ ዘዴዎችም ይከታተሉናል ብለው ሰዎች እንደየ አእምሮ እድገታቸው አቅምና እንደየባህሉ ተጽዕኖ ተጽዕኖ እንደየ ሳይንሱም ሆነ ቴክኖሎጂ የደረሰበት ወይም ስልጣኔ የደረሰበት ተጽዕኖ በተለያየ መልኩ እንዲህ አይነት ደሊዝን ሊከሰት ይችላል። እንግዲህ ይሄ አንደኛውና ብዙ ጊዜ የሚያጋጥመን ነው። ከዚህ በተጨማሪ እንግዲህ መጀመሪያ ተገለጽኩት ራሱን ከፍ አድርጎ ወይም አብዛኛው ከማየቱ ጋር ሊያያዝ የሚችል በራሱ ሊከሰት የሚችል እና በተለየ መልኩ የሚታየው አማርኛ እየፈለግኩ ነው፣ የተዛባ መጥፎ የሆነውን ቅናት የምንለው ነገር ሊከሰት ይችላል እና ይሄ ደግሞ ሌላው አንድ የደልዝን ምልክት ነው። በልማድ በአካባቢ በሰዎች ከሚታየው ከተጨባጩ የራቀ ነው፣ ተለይቶ ይታያል ማለት ነው። ምክንያቱም እነኚህ ስሜቶች በጤናማ ሁኔታ ውስጥም ሊኖሩ ይችላሉና አንድ ሰው አእምሮ ሳይታወቅም ሊከሰቱ ይችላሉና። በጣም ትክክል ነው። አሁን እኛ እየተነጋገርም እየተነጋገር ያለ ነው ከአእምሮ መታወክ ጋር የሚታዩ መዛባቶችን ነው እንጂ ሰዎች ራሳቸውን በጤናማው ሁኔታ እኮ ከፍ አድርገው ያሉ ዝቅ አድርገውም ያሉ በጣም ትሁት የሆኑት ሰዎች መጀመሪያ ቅድሚያ የሚሰጡት ራሳቸውን በትህትና ሲያሳዩ ዝቅ አድርገው በማለታቸው ነው። መኛ ሰዎች አያውቁም ማለት ወይም ደግሞ ምንም ነገር አያውቁም ማለት አይደለም። ብዙ ያውቃሉ ግን ራሳቸውን ዝቅ ያደርጋሉ። ባህላቸውም ዝቅ እንዲያደርጉ ያስገድጋቸው የሆነ እምነታቸው፣ ሃይማኖታቸው፣ አመለካከታቸውም ትሁት እንዲያደርጉ ሊያደርጋቸው ይችላል። ያ ትሁትና ግን እጅግ ከመጠን በላይ ምህምም ደረጃ ከሆነ ግን ችግር አለው ማለት ነው። ዝቅ ራሱ የማድረጉ ነገር ከመጠን በላይ ስለተዛባ ወደ ህመምነት ተቀይሯል ማለት ነው። በተቃራኒም ደግሞ ሰዎች ራሳቸውን ከስ አድርገ ያለ ይሄ ከሰምእናቸውን ጋር የተያያዘ ነው። በተለይ በራሳቸው ዙሪያ እነኝን አርቲስቲክ እምንላቸው ሰዎች ራሳቸውን በመጠንም አግኝ ነው የሚያሉ ሰዎች አሉ። እኔ ብቻ ነኝ የሚሉ ሰዎች አሉ። ልታይ የሚሉ ሰዎች አሉ። እንዲህ እንዲንዲያ አይነቶቹ ባህሪያት በተወሰነ ደረጃ ጠቃሚነት ያላቸው ግን ከመጠን በላይ ሲሆኑና ወደ ህሙም ደረጃ ሲደርሱ ግን ይህ እንግዲህ መዛባት አለው የምንለው በዚያን ጊዜ ነው። ስለዚህ መጠነኛ የሆነ መቅናት ተገቢ መቅናት መንፈሳዊነትም አለው መቅናት የተሻልኩ ሰው መሆን አለብኝ የሚለውም ነገር አለ። ነገር ግን ምን ምን ነገሮች እንቀበላቸዋለን ጤናማ የሆነ ናቸው፣ ስርአት እያንዳንዱ የቀባ አይነት ባህሪያችን ውስጥ አለ። ራስ ወዳድነቱም ማፍቀር፣ መፈቀር፣ መፈለጉም በራስ ዙሪያ ለራስ ቅድሚያ መስጠትም በተወሰነ ደረጃ ለህልውናችን የምንፈልጋቸው ነገሮች አንዱ፣ እንግሊዝኛ በጣም ሰፋ አድርገን የምንዘረዝራቸው የሰብእና አይነቶች ወይም ፐርሰናሊቲስ በተወሰነ ደረጃ ይኖራሉ። ግን ሲጋነኑ ወደ ትሬት ወይም ደግሞ ወደ ችግር ይቀየሩና ያ ችግር የተባለ ደግሞ ወደ ህመም ወይም ወደ ቀውስ ወይም በፈረንጅኛ ወደ ዲስኦርደር ይቀየራል። ስለዚህ አሁን ከአንተ ጋር እየተነጋገርን ያለነው ወደ ቀውስ የተቀየሩትን ችግሮች ነውና ስለዚህ ከፍተኛ የሆነ ወደ ቀውስ የተቀየረ ቅናት የምንለው ነገር በጣም አስቸጋሪ ሆነ። ስለዚህ ይሄ ማህበራዊ ግንኙነት ጋር እየዋዛ ይሄ በትዳር ውስጥ ሊገባ ይችላል። በጓደኝነት ውስጥ ሊገባ ይችላል። በከፍተኛ ደረጃ ወደ ጓደኝነት ውስጥ ለምሳሌ ወደ ትዳር ውስጥ የሚገባበት ጊዜ አንዱ አንዱን እስከ መሰለል እና አንዱ አንዱን እስከ መከታተል፣ ይሄ ብቻ አልበቃ ብሎ ደግሞ ከመጠን በላይ ችግር ውስጥ ገብቶ ወደ ህመም ሙሉ በሙሉ ተቀየረ። አንደኛው አንደኛው ላይ እራሱንም ጭምር ላይ አደጋ እስከ ማድረስ እንዲሆስ ይደረሳል። ይሄ እንግዲህ ሞርቢድ ጀለሲ ወይም ደግሞ የደሉዥን አንደኛው ነው ለከፋ ጥፋት የሚዳርገው አይነት ነው ነው የሚሉን ነው። እንግዲህ ይሄ በጣም እንደዛ የምንለው ነው። ስለዚህ እንደዚህ አይነቶቹ የእሳቤ መዛባቶች ወይም ደሉዥን እንግዲህ፣ እንዳልኩት በትክክል ወደ አማርኛ ስመነዝራቸው ያስቸግራለሁ። አንተ እንደውም እንደማዳመጠ የቋንቋ ምሁር እየሆንክ ነው የመጣኸው። ነው እና ወደ በተለይ ለህብረተሰቡ እንዲደርስ እናስረዳለን በምንልበት ጊዜ ያስቸግሩናል ያስቸግሮናልን። በተለይ ይሄ ህሳቤ መዛባት አንዱ የከፍተኛ ህመም የአእምሮ ህመም ምልክት ነው እና እነ እንግዲህ አንዳንዶቹ ምልክት ናቸው ወይም አይነቶች ናቸው ብለን ከምንቀራቸው ቢያንስ የሚሶስትም ተቆሸላለሁ። እንግዲህ ሌላው እንዳስፈላጊነትን ይዘረዝራቸዋል መልካም ዶክተር መስፍን እንዳሉት የቀሩትን ይከታተሉኛል፣ ስጋቶች፣ የተዛባ አስተሳሰብና በህክምናውም ቋንቋ ዴልዥን የተሰኘውን የዚህን ህመም ሌሎች አይነቶች በተከታይ ፕሮግራማችን እንመለስበታለን። ታዲያ ቤተሰቦች፣ ወዳጅ ዘመዶች የህመምተኛውን ይዞታ ይበልጥ ከማባባስ ይልቅ ስለ ህመሙ የተሻለ በማወቅ እንዴት መርዳት ይችላሉ የሚለውን በመጪው ሳምንት የምንመለስበትን ሌላው ጭብጣችንን በአንድ የአድማጫችን አስተያየትና ጥያቄ እናስተዋወቅ። ዶክተር መስፍን የጤናስጠን ቢሮዎች እንደምናቸው አስተያየቴ፣ ሐኪሞን ይጠይቁ በሚለው ፕሮግራም ላይ የሰማው ይከተሉኛል የሚለውን የበሽታ አይነት ጓደኛዬ ላይ ስላየው ነው። ኤግዛክት ዶክተር የተናገሩትን በሙሉ በጓደኛዬ ላይ አይቼዋለሁ። የሚወክረው ያለው ስታቹ የኔ ነው። ኮምፒውተር የተሰራው በእኔ ስም ነው። አጋጣሚ የሆኑ ደግሞ በፈርስት ሜሙ ና ላስት ሜሙ ይገናኝ ነበር ቲኤም የሚል ጆርጅ ቡሽ አውሮፕላን ክላስ እያስከተለብኝ ነው ሲያይን ይለኛል። እና በጠቃላይ ዶክተሩ የተናገሩትን ነገር በጓደኛ ላይ እያየሁ ነው ያለሁት እና እባካችሁ እንዴት አድርጌ ምትረዱት አላውቅም። የህመምተኛው ቅርብ ሰዎች፣ ቤተሰቦች፣ ወዳጆች፣ እንዲህ እንደ ጠያቂያችንም ያሉ ጓደኞች እንደምን ሊረዱ ይችላሉ? ዶክተር መስፍንን በሚቀጥለው ሳምንት የምንመለከተውን ጥያቄ ነው በመንደረደር ያስተዋወቅኩት። ለአሁኑ ግን ጊዜው አመሰግናለሁ፣ ጊዜር ስጠለኝ። እኔም አሉላ ዕድሉን ስለሰጠኝና በዚህ እና ሌሎች ተዛማጅ አእምሮ ጤና ችግሮች ዙሪያ በየጊዜው አድማጮች ጋር እንድዋይ የሚመሰረድር ስለሰጠኝ በጣም አመሰግናለሁ። ደህና አገናኙ። ወደ ተከታዩና የመጨረሻው ዘገባ እናልፋለን። ንግድና ማህበረሰብ ይላል። በዛሬው የንግድና ምጣኔ ሀብት ዝግጅት በመካከለኛው ምስራቅ ሥራ ፍለጋ የሚሰማሩ በርካታ ኢትዮጵያውያን የዓለም አቀፍ የሠራተኞችን መብት በሚያስከብርና ቀጣሪ ግለሰቦችና የንግድ ተቋማትን ግንኙነት የሚያሳይ ዘገባ አካተናል በሳዑዲ አረቢያ ህጋዊ ፈቃድ ኖሯቸው ለዓመታት ሲሰሩበት ከቆዩት የምግብ ማቀነባበሪያ ፋብሪካ በጸጥታ ኃይሎች ከታሰሩ ዓመት ከአራት ወር ያለፋቸውን ስምንት ወጣቶች የሚያሰራቸውን የንግድ ድርጅትና የኢትዮጵያን ኤምባሲ አነጋግሮ ሄኖክ ሰማግዜር ዝርዝሩን አቅርቦልናል በሳውዲ እስር ቤት ከሚገኙት ስምንት ወጣቶች የሚበዙት በሃያዎቹ ዕድሜ ክልል የሚገኙ ናቸው። በፍርድ ቤት በነጻ እንዲለቀቁ ከወራት በፊት እንደተፈረደላቸው ይናገራሉ። አሁንም በእስር ላይ ነው የሚገኙት። የመጡትም ከተለያዩ የአገሪቱ ክፍሎች ነው። እኔ አብዱሰመድ አረብ ይባላለሁኝ። የመጣሁት ከጉራጌ ክልል ጉንችሌ ከሚባል አካባቢ ነው። የመጣሁት ማለት ነው። ሙሐመድ ኑር ሀሰን ምሪስ ማለት ነው። የመጣሁት ከቦረና መቀነሰላም፣ ከአማራ ማለት ነው ሽፋ አል ይባላለ የመጣውበት ከጅማ ኦሮሚያ ክልል ነው በጠቅላላ ስምንት ናቸው እያንዳንዳቸው እስከ አንድ መቶ ሺ የኢትዮጵያ ብር ወጪ በማድረግ ነው ሰርተው ለማግኘትና ቤተሰብ ለመርዳት በሚል ጥሪታቸውን አሟጠው የንግድ ተቋማቶቻቸውን በኢትዮጵያ ዘግተው ለከፋላ ለወኪሎችና ለሌሎች ወጪዎች ያዋሉት የተሻለ ኑሮ የተሻለ ደሞዝ በሳውዲ አረቢያ ለማግኘት ነበር በኑድል ፓስታ በሚፈበርከው ኢንዶሚ ኩባንያ በተቀጣሪ ድርጅት በኩል በኮንትራት ስራ የጀመሩ የ27 ዓመቱ አብዱል ሰመድ አረብ እንዴት ከሥራ ቦታቸው እንደተወሰዱና ያለ ሕግ አግባብና የሥራና አሰሪ ሁኔታዎች በማይፈቅዱት መሠረት ለአንድ ዓመት ከአራት ወር በጸጥታ ኃይሎች እንደታሰሩ ከእስር ቤት ያስረዳል። በመጀመሪያ እኛ ያው እየሰራን ያለ ነው ያው በሀገሪቱ ሕግ መሰረት ያው አሰሪ የሚባል ነገር አለ ማለት የሀገሪቱን የመኖሪያ ፈቃድ የሚሰጥ ግለሰብ አለ ያንን ግለሰብ ስሆነን ሆነን ይህንን ግለሰብ እሱ ኃላፊ ሆኖ እኛን ከሆነ ካምፓኒ ጋር ኮንትራት ወስዶ እዛን ካምፓኒ ላይ የሚያስፈልጉት መስፈርቶችን አሟልቶ እዛ ቦታ እንድንሰራ ያደርጋል። ቢያንስ ካምፓኒው ላይ ሁለት አመት ከአምስት አመት፣ ከአምስት ወር ገደማ ነው የሰራንበት ካምፓኒ ማለት ነው። ከመያዛችን በፊት እና እለቱ እለታው እሑድ ነበረ። መተበል አመል ነው የሚባሉት እዚህ ሀገር ላይ ከጠዋቱ በአራት ሰዓት በኢትዮጵያ አቆጣጠር ካምፓኒውን ይገባሉ እና በገቡበት ሰዓት ያው እኛ እነሱ ቢገቡም ብዙም እንትን የሚያስጨንቀን ነገር አልነበረም። ለምን ህጋዊ መሆናችንን ነው የምናውቀው፣ ህጋዊ የሆነ ቦታ መስራታችንን ነው የምናውቀው። ያ ስለሆነ ያው እዛ ቦታ ላይ የሚያሰጋው ህጋዊ ያልሆነ ሰው እና አገሪቱ የመኖሪያ ፈቃድ የሌለው ሰው ሲሆን ነው ብዙ ስጋት ሊያድርበት የሚገባው እና እኛ በዛ ሰዓት ደግሞ ስጋት ሊያድርብን የማይገባው ነገር ምንድን ነው አንደኛ ስሪያችን እዛ ቦታ ላይ ከኛም ነው የሚሰራ ያለው ኃላፊ ሆኖ የሚሰራው ሁለተኛ እኛ የመኖሪያ ፍቃድ አለን። ሶስተኛ ደግሞ ካምፓኒው ሙሉ ውል ተዋውሎ የውል ስምምነት አድርጎ ነው ሰውየ እዛ ቦታ ላይ አቅርቦን እየሰራን ያለ ነው። እና ይሄ ነገር ስጋት ስላልገባብን የጠየቁን የመኖሪያ ፍቃድ ያው ለማረጋገጥ መኖሪያ ፍቃዳችን ተቀበሉን። ተቀብለውን ያው እኛም ወደ ስራችን ተመለስን። ወደ ስራችን ነው ያለ ነው ያው እየሰራን ያለ ነው ሉስ መርቶ የመኖሪያ ስቃለችን ተቀበሉን። ጥያቄ ሲጠይቁን እኛን እየደገፈ ያለ ነገር ነው የሚጠይቁን። ለእኛን ሞራል የሚሰጥ ነገር ነው የሚጠይቁን ውስጡ ያዘለው ነገር ባናቀውም ማለት ነው። ከጠየቁን ጥያቄዎች ውስጥ አንደኛ እዚህ ቦታ ላይ ደሞዛችሁ ደሞዛችን ስንት እንደሆነ ጠየቁን። የምንሰራበት የወር ደሞዛችን ስንት እንደሆነ ጠየቁን። ሁለተኛ አስሪያችን ደሞዙን ደሞዛችንን በአግባቡ ይከፍላቸዋል ወይስ አይከፍላቸውም የሚልም ጥያቄ ጠየቁን። እነዚህን መልሶች በእኛም በኩል ያው ተገቢውን የሆነ መልስ መልሰናል። በትክክል እንደሚከፍለን ደሞዛችን የምናገኘውን ደሞዝ በትክክል ነገርናቸው። ከዛ በኋላ ያው የሆነ ነጭ ወረቀት ላይ አስፈረሙን። ምን እንዳለው የምናውቀው ነገር የለም፣ ምን ጻፉ ነገር እንዳለው የምናውቀው ነገር የለም። አስሪያችንም ደግሞ አጠገባችን ቆሞ ነው ያለው፣ እየጠየቅነው ነው። ይሄ ነገር ሁሉም ነገር ያውቀዋል። እሱም በዛው ሰዓት ወደ ስራችን እንዳንመለስ እዛው ታገትን፣ እዛው ታገትን። እነሱ ባስ አስጠርቶ ባስ አምጥቶ ትልቅ ባስ አምጥቶ እዛው በፖሊስ ምናምን ነገር ታጅበን ባስ ውስጥ እንድንገባ አደረጉን፣ አስገቡን እስር ቤት ሁለተኛ ቀን እዚህ ከገባን በሁለተኛ ቀኑ ሰውየውን በአካል አናገኘው፣ ማሰሪያችን ማለት ነው። ያው የእኛን ጉዳይ የሚከታተለው እሱ ነው። እኛ ምንም አይነት እንትን የለንም። ገብተዋል። ወደ አሰሪህ እንመጣለን። እስኪ የስራ ሁኔታችሁ ምን ያህል ሰዓት ትሰሩ ነበረ? በዚህ የምግብ ማቀነባበሪያ ፋብሪካ ውስጥ ነው እንደምትሰሩ የገለጽክልኝ። ምን ያህል ሰዓት ትሰራላችሁ? የወር ገቢያችሁስ ምን ያህል ነበር? የዘጠኝ ሰዓት ስራ ነው። ገቢያችን ያው በሰዓት በቀን ስልሳ ብር ነው የሚከፈለን በቀን ማለት ነው። በወር ሲታሰብ ሺህ ስምንት መቶ ብር ማለት ነው። የወሰዷችሁ እስር ቤት ምን የት እንደሆነ እና ምን እንደሚመስል እስኪ ግለጽልን። ጊዜያዊ ማቆያ ነበረ የሚባለው ማለት ነው። ለምን የተለያየ ቦታ ትልልቅ እስር ቤቶች የታሰሩ ሰዎች ፍርዳቸውን አልቆ ወደ ሀገራቸው እንዲሳፈሩ ሲወሰንላቸው እዚህ ቦታ ይመጡ እና አገራቸው እንዲገቡ የሚመቻችበት ቦታ ነበረ። ግን እንደኛ እንደዚህ ረዥም ጊዜ የታሰረም ሰው የለም። እንደዚህ ምን አይነት ነገር አይታወቅም። በአጠቃላይ እስር ቤቱ ያው ከመካ በተወሰነ ቅርብ የሆነች ቦታ ናት። ሹሜት ይባላል እና ያው እንትኑ በጣም ትልቅ እስር ቤት ነው። ቢያንስ ከስድስት መቶ አርባ በላይ ክላሶች ነው ያሉት። እያንዳንዱ ክላስ ስልሳ አራት ሰው ነው የሚይዘው። ስልሳ አራት አልጋ አለው። አሁን ግን ቢያንስ ከሶስት ወር በኋላ እንደዚህ ሌላ ቦታ ገለልተኛ የሆነ ቦታ ውስጥ ይሆናል። የትኛውም ሰው የማናገኝበት ቦታ ማለት ነው። በጣም ገለልተኛ የሆነ ቦታ ላይ ሀታ ኤምባሲ የማናየበት የትኛውም ሰው እንኳን የማይጠይቅበት ቦታ ሰዎች በትልልቅ ወንጀል ገብቶ ምናምን ነገር ሌላ ቦታ እንደዚህ ትልልቅ እስር ቤቶች አሉ። ከዚህ እስር ቤት ማለት ነው። ያው መጀመሪያ እንደነገርኩ ይሄ እስር ቤት የሚታወቀው ጊዜያዊ ማቆያ ነው። ጊዜያዊ ነው። ያው ሰው አገሩን ለማሰፈር ፍርዱን ሲያልቅለት እዚህ ቦታ አምጥቶ ነው ለማሳፈር ነው እዚህ የሚያመጡት፣ እንጂ ይሄ እስር ቤት አይደለም፣ እንደ እስር ቤት አይደለም የሚታወቀው። በትላልቅ ወንጀል ሌላ ቦታ ታስረው ቢያንስ ለአስራ አራት አመት፣ ለስምንት አመት፣ ለአራት ዓመት ሌላ ቦታ ታስረው ፍርዳቸውን አልቆላቸው ሀገራቸውን ይሳፈሩ ተብለው ፍርድ ከተሰጣቸው በኋላ ወደዚህ ያመጡ ሰዎች ጋር ነው የቀራቀነን ማለት ነው። የመኖሪያ ፈቃድ የሰጣችሁ ግለሰብ ወይም ኩባንያ አለው የመኖሪያ ፈቃዱን ለማግኘት ምን ያህል ከፈላችሁ? በመጀመሪያ እኛ ከሀገር ወደዚህ ስንመጣ የመኖሪያ ፍቃዱን ለማግኘት ቢያንስ ከመቶ ሺህ በማይተናነስ መልኩ ነው የከፈልነው ማለት ነው። የኢትዮጵያ ማለት ነው አሰሪያችሁ በፍርድ ቤት የሳውዲን የሀገር ውስጥ ጉዳይ ሚኒስቴርን ከሶ ነበረ። በፍርድ ቤት ጉዳዩ ከታየ በኋላ እስኪ እሱን ሂደቱንና የፍርድ ቤቱን ውሳኔ ግለጽልኝ። በመጀመሪያ ያው ፍርድ ቤትም ሊሄድ የቻለበት ምክንያት አንደኛ አስተዳዳሪያችን እኛ በተያዝንበት ሰዓት ላይ እነዚህን የያዙን ሰዎች ቢያንስ ከሁለት ቀን ከተያዝንበት ከሁለት ቀን በኋላ መጥቶ አነጋግሯቸው ነበረ እኛን ከኔ ጋር ነው የሚሰሩት እና ህጋዊ ናቸው ምንም አይነት ችግር የለባቸውም ይውጡ የሚል ነገር እንደዚህ አይነት ጥያቄ አቅርቦላቸው ነበር እነዚህን እኛን የያዙን ሰዎች ማለት ነው በዛ ሰዓት እነሱ ፈቃደኛ አልሆነም እነዚህ ልጆች መሳፈር አለባቸው አሉ እሱ ቀጥታ እነሱን ሄዶ ነው የከሰታቸው ፍርድ ቤት ጉዳዩን አይቶ መሳፈር የሚባለው ነገር እንዲቆም አስቸኳይ የሆነ ወረቀት ለዚህ ላለንበት ላለንበት እስር ቤት ላከ ፍርድ ቤት ማለት ነው ከታገተ በኋላ ጉዳዩ በፍርድ ቤት እየታየ እየታየ እየታየ ቢያንስ አምስት ወር ሞልቶኝ በአምስተኛ ወራችን ላይ ፍርድ ቤት ሁሉም ነገር ካጣራ በኋላ እነዚህን ልጆች ይውጡ የሚል ውሳኔ ወሰነ። ፍርድ ቤት ማለት ነው። እነዚህ የያዙን ሰዎች ያለንበት እስር ቤት ጨዋታዎች ማለት ነው እዛው ፍርድ ቤት አልቀረቡም። ሳይቀርቡ ቀረቡ። በመጨረሻ ይኸው አመት ከአራት ወራችን ምን እንዳለ የምናውቀው ነገር የለም። ምን እንደሆነ የምናውቀው ነገር የለም። ሀታ እንደ ቀጠሮ እንኳን አለ ተብሎ እንኳን የሚነገረን ነገር የለም። ይኸው ከዛ በኋላ ምንም የሰማነው አዲስ ነገር ምንም ነገር የለም። ያው ቀጠሮ እንዳለ ነው የምናውቀው። ቀጠሮ መቼም እንደሆነ የምናውቀው ነገር የለም። ከሌሎች እስረኞችና የኢትዮጵያ ኤምባሲ እንደዚሁም የቀጣሪ ድርጅቱ ምላሽ ጋር በቀጣዩ ሳምንት እመለሳለሁ። ለአሜሪካ ድምፅ ሄኖክ ሰማእግዜር ነው። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ከዚያ በፊት ግን ጥቂት ደቂቃዎች ስላሉን ወደ ማጠቃለያ ጉዳይ ከመሄዳችን በፊት ማለት ነው ከእናንተ አስተያየቶች ለዚህ ሰዓት የመረጥናቸው አሉ። ጤና ክፍል እንዲሁ ሰላም ለእናንተ ይሁን። እስቲ ይህችን ነገር እንደው ለኢትዮጵያ መንግስት አስተላልፉልኝ አዲስ አበባ ነበርኩና ያዘብኳቸውን የቃረምኳቸውን ነገሮች ው የተለያዩ ነገሮች ሕገ ወጥ ናቸው ይባላል። ግን ሕገ ወጥ የሚባሉት በጣም ከሚያስገርም ነገር የአዲስ አበባ ታክሲዎች ናቸው። በአንድ ወንበር ላይ ሶሰው በግዴታ አተቀመጡ እየተባለ የሚያስገምብቶ እያለዎች እንደፈለጉ ታሪፍ የሚያወጡበት እንደፈለጉ ሰውን የሚያንቋሽበት አጭር መንገድ ወስደው ውረድ፣ እዚህ ጋራ ነው የመጨረሻው የሚሉበት። ይህንን ነገር መንግስት ያውቀዋል ወይስ እንደ ሙችተኝነት መንገድ ትራንስፖርት አስጥቆጥ ሆነም እኔ እንጃ ግራ ስለገባኝ ነው። ብቻ ዳሀ ህብረተሰብ እየተዘረፈ ነው እና በተለይ ከዚህ ከካራ ቆርዚ አለም ገና ምናምን አለም ጤና አካባቢ በጣም በጣም ችግር አለ እየተባለ በአንድ ሚኒባስ እስከ ሀያ ስድስት ሰዎች እየጫኑ አስራ አስር ብር ሲቀበሉ ሳይ በጣም ነው የገረመኝ። ከኖርዝ ካሎኒያ ታሪክ ነኝ። አመሰግናለሁ። ሰላም ቪዎች በውዱ ፕሮግራም ላይ ጋሽ ሰለሞን አባተ የቀድሞውን የናርጅና አውጋው ወረዳ አስተዳደር የነበሩትን ቆምጫም አንባ አቅርቦ ሲያነጋግር በጣም ተደስቼ ነው። በትዝታ ሀያ አምስት አመት በላይ ወሰደኝ። ጋሽ ሰለሞን ጓድ ቆምጬ እንድጠይቃቸው የምፈልገው በወቅቱ የጎጃም ክፍለ ሀገር አስተዳደር የነበሩት ጓድ ዘለቀ በየነ ከጎጃም ክፍለ ሀገር ማይምነትን እናጠፋለን ብለው ሲነግሯቸው ለአካባቢው ህዝብ ከዛሬ ጀምሮ ያልተማረ ከጎጃም ክፍለ ሀገር ይውጣ፣ መሀይምነት ከጎጃም ክፍለ ሀገር አጥፍቶ ተብለናል። የተባለውን ጋጅ ሰለሞን ብጠይቃቸው ደስ ይለኛል። ወንደሰነኝ ከተላሲ፣ ፍሎሪዳ። እኛም አስተያየት የሰጣችሁንን አድማጮች እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ማንም ሰው ከሁለት የሥልጣን ዘመን በላይ ፕሬዝዳንት ሆኖ ሊመረጥ አይችልም። እንዲሁም ሌላ ሰው ለፕሬዝዳንትነት ተመርጦ ሲያገለግል ለነበረበት ዘመን ፕሬዝዳንት ወይም ተጠባባቂ ፕሬዝዳንት ሆኖ ከሁለት ዓመታት በላይ ያገለገለ ማንም ሰው ከአንድ ሌላ ሙሉ የስልጣን ዘመን በላይ ለዚያ ስልጣን ሊመረጥ አይችልም። የዩናይትድ ስቴትስ ሕገ መንግሥት ሀያ ሁለተኛው ማሻሻያ ነው ይህን የሚደነግገው። የሥልጣን ዘመንን መገደብ ዲሞክራሲን ያጸናል የሚለው ርዕስ አንቀጽም ይህንኑ በኢትዮጵያ የዘመን አቆጣጠር የካቲት ሃያ 1943 ዓ ም በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀ ማሻሻያ ነው መነሻ ያደረገው። ይህ ማሻሻያ ይላል፣ ርዕስ አንቀጹ ሪፐብሊኩ ከተመሠረተ አንስቶ አሜሪካውያን ሲሟገቱበትና ሲከራከሩበት ለኖረ የዩናይትድ ስቴትስ ፕሬዚደንት ሆኖ የሚያገለግል ሰው የሥልጣን ዘመን ገደብ ሊበጅለት ይገባል ወይ ለሚል ጥያቄ መቋጫ መልስ አስገኘ። በመስከረም 1780 ዓመተ ምህረት አሁንም በኢትዮጵያ የዘመን አቆጣጠር የወጣው የዩናይትድ ስቴትስ ሕገ መንግሥት ለፕሬዚደንት የሥልጣን ዘመን ገደብ አልቆረጠም ነበር። ይሁን እንጂ አንድ በሕዝብ ዘንድ ተወዳጅነትን የሚያተርፍ ፕሬዚደንት ያለ ገደብ በተከታታይ የሚመረጥ ከሆነ ሙስና ውስጥ ሊዘፈቅ ወይም ጨቋኝ ሊሆን ይችላል የሚል ስጋት በብዙ አሜሪካውያን ዘንድ ሲብላላ ቆይቷል። የነጻነት አዋጁ ዴክላሬሽን ኦፍ ኢንዲፔንደንስ ይባላል ጸሐፊ ቶማስ ጄፈርሰን አብዝቶ የሚያስጨንቃቸው አንድ ጉዳይ በሕገ መንግሥቱ ውስጥ የሥልጣን ዘመን ገደብ ያለመጠቀሱ ነበር። የማልወደው ነገር አሉ፣ ጀፈርሰን አብዝቼ የምጠላው የሥልጣን ዝውውር አስፈላጊነት ጉዳይ በተለይ የፕሬዚዳንቱ መዘለሉ ነው። የመጀመሪያው የዩናይትድ ስቴትስ ፕሬዚዳንት ጆርጅ ዋሽንግተን የራሳቸውን የሥልጣን ዕድሜ በሁለት ዘመናት ብቻ መገደብን መምረጣቸውን ያስታወሰው ርዕሰ አንቀጽ እርሳቸውን የተከተሉ መጪ ፕሬዚዳንቶች ሁሉ የእርሳቸውን አርአያ አክብረው መኖራቸውን አመልክቷል። 32ተኛው ፕሬዚዳንት ቴዎዶር ደላኖ ሩዘቬልት በ1933 ዓ ም ለሦስተኛ ጊዜ እንደገና ደግሞ በ1937 ዓ ም ለአራተኛ ጊዜ እስከተመረጡበት ዘመን ያ የጆርጅ ዋሽንግተን አርአያነት ጸንቶ ኖረ። ዘመናቱ በኢትዮጵያ አቆጣጠር ናቸው። ሩዘቬልት በዚያው ለአራተኛ የሥልጣን ዘመን በተመረጡበት በ1937 ዓ ም ወርሃ ሚያዝያ ሲያርፉ ሰዎች በተከታታይ እየተመረጡ የርዕሰ ብሔር ኃላፊነቶቻቸውን በብቃት የመወጣት ችሎታቸው ወይም አቅማቸው ጉዳይ አጠያያቂነት እንደገና ብዙ ንግግሮችና ውይይቶችን አጫረ ይላል ርዕሰ አንቀጹ። ፕሬዚደንት ባራክ ኦባማ ሐምሌ 21 2007 ዓ ም አዲስ አበባ አፍሪካ ህብረት መድረክ ላይ ቆመው እንዲህ አሉ። ኔልሰን ማንዴላን አስተውሉ። ማዲባ እንደ ጆርጅ ዋሽንግተን ሁሉ የማይነጥፍ ውርሳቸውን ፈጥረው ያኖሩልን ፕሬዝዳንት በነበሩባቸው ዘመናት ባከናወኗቸው ሥራዎች ብቻ አይደለም ስልጣን ለመልቀቅና ሰላማዊ ሽግግር እንዲኖር ለማድረግም ባሳዩት ፍላጎት እንጂ። ርዕስ አንቀጹ መልእክቱን በዚሁ ደመደመ። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት በ19፣ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጆች ሰለሞን ክፍሌ እና አዲሱ አበበንን ከሌሎች ባልደረቦቻችንና የፕሮግራም አቀነባባሪዎች ጋር በመሆን በዚሁ እንሰናበታለን። ነገ ረቡዕ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ልጀምር። ወዳጄ በትረም አጠገቤ ቁጭ ብሏል። መስመሩን ለእነሱ እንለቃለን። በእኛ በኩል እንግዲህ ሰላም፣ ደህና ደሩ፣ ደህና ደሩ። Thank you.